ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አዲስ አበባ በመጪው 2012 250 ሺ ለሚሆኑ ዜጎች የስራ ዕድል ልትፈጥር ነው ተባለ። በዋናነት ኢንዱስትሪ ዘርፍ በተለይም በኮንስትራክሽን ኢንዱስትሪ በማኑፋክቸሪንግ ኢንዱስትሪ ና ጀምር አንደኛው የሚይዝ ነው። ሁለተኛው ከከተማ ግብርና ጋር ተያይዞ እስካሁን አዲስ አበባ ውስጥ ብዙ ያልሰራንበት ና ከተማችን ውስጥ ዲማንዱ ሀይ የሆነ የግብርና ምርቶች አሉ። ስለዚህ በእነኚህ ላይ ሰፊ የስራ ድል ይፈጥራል ተብሎ ነው የጠበቀው። በአዲስ አበባ አስተዳደር የማህበራዊ ክለስተር አስተባባሪ ና የክልሉ የንግድና ኢንዱስትሪ ቢሮ ኃላፊ አቶ እንዳወቅ አብጠው ናቸው። ዝርዝሩን በለቷ በይረስ ይዘናል። አፍሪቃ በጸረ ሽብር ዘመቻ እያደረገች ያለችው ጥረት መንግስታት እንዲደግፉ የተባበሩት መንግስታት ድርጅት ጠየቀ። የዚህንም ዝርዝር ይዘናል። ለምሽቱ ካሉን የዓለም ዜናዎች መካከል ከሀገር ውስጥ በብረታ ብረት ኢንጂነሪንግ ኮርፖሬሽን ሜቴክ የቀድሞ ምክትል ስራ አስኪያጅ ብርጋዴር ጄኔራል ሀድጉ ገብረ ጊርጊስ በዋስ እንዲፈቱ ፍርድ ቤት የወሰነ ቢሆንም በአቃቤ ሕግ ይግባኛ ቤትታ ምክንያት መታገዱ ታወቀ የሚለው አንዱ ነው። የኢትዮጵያ መለያ የሆኑ የቡና ዝርያዎችን ለዓለም አቀፍ ማህበረሰብ ይበልጡን ለማስተዋወቅ ያግዛል የተባለ የቡና ምርት ፓርክ በ50 ሚሊዮን ዶላር ወጪ ሊገነባ ነው። ሌሎችም አሉ። ጤና ይስጥልን እንደምናመሻችሁ፣ ክቡራትና ክቡራን አድማጮቻችን ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ረቡዕ ነሐሴ 8 2011 ዓ ም ስርጭታችን ጋር አስተናጋጆች አሉላ አከበደና ቆንጂት ታየነን። ፕሮግራማችንን የሚመራው ንጉሱ ታምሬ ነው። እስከ አራት ሰዓት ድረስ ከእናንተ ጋር እናመሻለን። በቅድሚያ የሰዓቱን የዓለም ዜና በብረታ ብረት ኢንጂነሪንግ ኮርፖሬሽን ወይም ሜቴክ የቀድሞ ምክትል ስራ አስኪያጅ የነበሩት ብርጋዴር ጀነራል ሀድጉ ገብረ ጊዮርጊስ በዋስ እንዲፈቱ ፍርድ ቤት ቢወስንም በአቃቢ ሕግ ይግባኝ አቤቱታ ምክንያት መታገዱ ታውቋል። በእግዱ ውሳኔ የተከሳሽ ጠበቃ ቅር መሰኘታቸውን ገልጸዋል። የቀድሞ የሜቴክ ምክትል ስራ አስኪያጅ በሙስና ወንጀል ተጠርጥሮ የታሰሩት ካለፈው ጥቅምት 30 አመት 32011 ዓ ምት ጀምሮ እንደሆነ ይታወሳል። መለስካቸው አመሀ ዝርዝሩን ይዟል። ሜቴክ ወይም ብረታ ብረት ኢንጂነሪንግ ኮርፖሬሽን የሆሚች አሚኒሽን ኢንጂነሪንግ የቀድሞ ምክትል ሥራ አስኪያጅ ብሪጋዴር ጄኔራል ሀድጉ ገብረ ጊዮርጊስ በሃምሳ ሺህ ብር ዋስ እንዲፈቱ የወሰነው የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አስረኛ የጊዜ ቀጠሮ ችሎት ነው። የፍርድ ቤቱ ውሳኔ እንደሚያመለክተው ጄኔራሉ በዋስ ቢፈቱም ከሀገር እንዳይወጡ ለኢሚግሬሽን ዜግነትና ወሳኝ ኩነት ኤጀንሲ እንዲጻፍ ትእዛዝ አዟል። ከሚኖሩበት አዲስ አበባ ክልልም እንዳይወጡ የሕግ ድንጋጌ ጠቅሶ ትእዛዝ ሰጥቷል። በየ48 ሰዓቱም በፌዴራል ፖሊስ ወንጀል ምርመራ ጽሕፈት ቤት እየቀረቡ ሪፖርት እንዲያደርጉ ተጨማሪ ትእዛዝ ሰጥቷቸው ነበረ። አቃቤ ሕግ በዚህ ውሳኔ ቅር በመሰኘቱ ለፌዴራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት አቤት እንደሚል በመግለጹ ከፍተኛው ፍርድ ቤት የሰጠውን ውሳኔ እስከ ነሐሴ 13 ቀን 2011 ዓ ም ድረስ ታግዶ እንዲቆይ አዟል። በእግዱ የተከሳሽ ጠበቃ ወይዘሮ ሕይወት ሌላይ ቅር መሰኘታቸውን ለቪኦኤ ገልጸዋል። ጄኔራሉ ቀደም ሲል በፌዴራሉ ከፍተኛ ፍርድ ቤት ተነፍኳቸው በነበረ የዋስ መብት ቅር በመሰኘት ለፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ባቀረቡት አቤቱታ በአንድ መቶ ሺህ ብር ዋስትና በውጭ ሆነው ጉዳያቸውን እንዲከታተሉ ሐምሌ 30 ቀን 2011 ዓ ም ተወስኖላቸው እንደነበረ አይዘነጋም መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን ለዘገባው እናመሰግናለን የኢትዮጵያ መለያ የሆኑ የቡና ዝርያዎችን ለዓለም አቀፍ ማህበረሰብ በበለጠ ሁኔታ ለማስታወቅ ያግዛል የተባለ የቡና ምርት ፓርክ በ50 ሚሊዮን ዶላር ወጪ እንደሚገነባ ኢትዮጵያና ደቡብ ኮሪያ ትናንት ማስታወቃቸውን ጠቅሶ የቻይና የዜና ወኪል ሽንዋ ዘገበ። በሁለቱ መንግስታት ትብብር የቡና ፓርኩ የሚገነባው አዲስ አበባ ውስጥ በ30 ሄክታር መሬት ላይ እንደሚሆንም ተገልጠዋል። የፕሮጀክቱ አንዱ ሀሳብ አለም አቀፉን ገበያ በሰፋ ሁኔታ መድረስ እንደሚሆንም ተገልጧል። ወደፊት በስፋት እንዘግብበታለን። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት ነው። ሶማሊያ ዋና ከተማ ሞቃዲሹ አቅራቢያ በአንድ የጦር ሰራዊት ካምፕ ላይ ዛሬ የአልሸባብ ታጣቂዎች ባደረሱት ጥቃት ቢያንስ ስድስት የመንግስት ወታደሮችና አንድ የካሜራ ባለሙያ መግደላቸው ተገለጸ። ሌሎች አስራ ሶስት ሰዎች ደግሞ ቆስለዋል ተብሏል። የሀገሪቱ ባለስልጣናት ፈንጂ የተጫኑ መኪናዎች ተከታትለው ከጦር ሰፈሩ ጋር በመላተም ፍንዳታውን ካደረሱ በኋላ ከሁለት በኩል ታጣቂዎቹ ተኩሱ እንደከፈቱበት ነው የገለጹት። ለጥቃቱ ኃላፊነት የወሰደው አልሸባብ ቢያንስ ሀምሳ የመንግስት ወታደሮችን ገድያለሁ ብሏል። መንግስት ግን ስድስት ሰው ነው የተገደለብን ነው ያለው። የታችኛው ሸበሌ ክፍለ ግዛት አገረ ገዢ ኢብራሂም አደናጃ ለቪኦኤ የሶማልኛ አገልግሎት በሰጡት ቃል የመንግስት ኃይሎች ሀያ ሶስት የአልሸባብ ታጣቂዎችን ገድለዋል ብለዋል። በምስራቃዊ ኮንጎ ዲሞክራሲያዊ ሪፐብሊክ የኢቦላ ህሙማን መታከሚያ ማዕከል በጽኑ ታመው ለ29 ቀናት የከረሙ እናትና ልጅ ዛሬ ከሐኪም ቤት ሲወጡ በጭብጨባና በሆታ አቀባበል ተደረገላቸው። ስፔራንስ ናቢንቱ የሕክምና ማዕከል ደጃፍ በተዘጋጀ የደስታ መግለጫ ጋዜጣዊ ጉባኤ ላይ ሲናገሩ እኔም ልጄም በጣም ተሽኖናል ብለው በደስታ ሲናገሩ ነው የተሰሙት። ሐኪሞቹ ስፔራንዛ ባለቤታቸው ከሳምንታት በፊት በኢቦላ ሳቢያ እንደሞቱ እርሳቸውንና የአንድ አመት ልጃቸው ግን ከበሽታው እንደዳኑ ነው የገለጡት። ትናንትና ሰኞ፣ ሳይንቲስቶች ሙከራ ላይ የነበሩበት ሁለት መድኃኒቶች ፍቱንነታቸው በመረጋገጡ ለኢቦላ ህሙማን ሁሉ መስጠት እንደሚጀመር ማስታወቃቸው ይታወሳል። እኒህ ሴትና ልጃቸው በየትኛው መድኃኒት እንደታከሙ ግን ለጊዜው በውል አልታወቀም። የኮንጎ መንግስት እናት ስፕሬንዛ ምስራቅ ኮንጎስ በማህበረሰብ ውስጥ የሚታየውን የጤና ሰራተኞችን የመጠራጠር ሁኔታ ለመዋጋት የበጎ ፈቃድ አምባሳደር እንዲሆኑም ሾሟቸዋል። ሜዲትራንያን ባህር ላይ እየከበደ በመጣው ማዕበል አስከታይ ደመና ምክንያት ባህሩ ላይ መላወሻ አጥተው የሚገኙ አምስት መቶ ፍልሰተኞች ጉዳይ በእጅጉ እያሳሰበው መሆኑን የተባበሩት መንግስታት የስደተኞች ጉዳዮች ከፍተኛ ኮሚሽነር አስታወቀ። ፍልሰተኞቹን ከባህሩ ላይ አትርፈው ያሳፈሯቸው ጀልባዎች ወደ አውሮፓ ወደቦች እንዳይጠጉ መከልከላቸውንም ዩኤን ኤችሲአር ወቅሷል። ሊሳሽ ላይን ከጄኔቫ ያጠናቀረችው ዘገባ አለ። ሰሎሞን አባተ ያቀርበዋል። ሜዲቴራንያን ባህር ላይ ለአደጋ የተጋለጡ ወይም አደጋ የደረሰባቸውን ፍልሰተኞች አንስተው ወደ አውሮፓ ዳርቻዎች የቀዘፉ ሁለት መርከቦች ወደ ማልታና ጣሊያን ወደቦች እንዳይጠጉ እንደተከለከሉ ናቸው። ባለፈው ነሐሴ ሦስት ስደተኞቹንና ፍልሰተኞቹን ከባህሩ ላይ ያነሷቸው 356 ሰው የያዘችው የድንበር የለሽ ሐኪሞች ቡድን ኤምኤስኤፍ ጀልባ ኦሽን ቫይኪንግና 151 ሰው የሚገኝባት ኦፕን አርምስ የሚባል ስፓኛዊ ግብረ ሰናይ ድርጅት ንብረት የሆነችው ጀልባ እጅግ አጣዳፊ ምላሽ እንደሚያስፈልጋቸው የመንግሥታቱ ድርጅት የስደተኞች ጉዳዮች ከፍተኛ ኮሚሽነር ዩኤንኤችሲአር ቃል አቀባይ ቻርሊ ያክስሌ ጥሪ አሰምተዋል። ማዕበሉ እያስፈራራ በመሆኑ በኋላ ማጣፊያ እንዳያጥረን ብለዋል። ያክስሌ በባህሩ ላይ ያለው ሁኔታ ዛሬና ነገ የባ ራስ እንደሚበላሽ እያሰጋ ነው። እንደ እውነቱ ከሆነ ጦርነትና ሁከት ሸሽተው የመጡ ሰዎች የሚገኙበትን ስቃይና አስፈሪ ሁኔታ ለመረዳት ልቦናችንንና ሕሊናችንን እንድንከፍት እየተጠየቅን ያለንበት ጊዜ ነው። በመርከቦቹ ላይ ካሉት ፍልሰተኞች የበዙት የተነሱት ከሶማሊያ ከኤርትራና ከሱዳን እንዲሁም መረጋጋት የራቃቸው ካሏቸው ሌሎችም ሀገሮች እንደሆነ ያክስሌ አመልክተዋል። ሁከትን ብቻ ሳይሆን ድኅነትንም እየሸሹ ከየነበሩበት የወጡ ከፍልሰተኞቹ መካከል ብዙ ቢሆኑም በመንገዳቸው ላይ ግን ሁሉም ብዙ መከራና ጥቃቶችን ለመሸከም መገደዳቸውን የዩኤንኤችሲአሩ ቃል አቀባይ ገልጸው፣ በዚህ ሁኔታ አውሮፓ ጠርዝ የደረሱ ፍልሰተኞች ደህንነትና ጸጥታ ወደ ሌላት ሊቢያ ተመልሰው እንዳይወሰዱ አሳስበዋል። መሬት ላይ የተሻለ ደህንነት ቢኖራቸው ኖሮ ቀድሞም ቢሆን አደጋ እንዳለበት ወደሚያውቁት ባህር ዘለው አይገቡም ነበር ብለዋል ያክስሌ ስደተኞቹን የጣሊያን መንግስት በቅርቡ ባወጣው ህግ ፍልሰተኞችን ይዞ የውሃ ወሰኖቹን በሚያቋርጥ ማንኛውም ጀልባ ላይ እስከ አንድ ሚሊዮን ዶላር የሚደርስ ቅጣት እንደሚጥል ደንግጓል። በመጨረሻም በጸረ መንግስት ተቃውሞ ለሁለት ቀናት በተሽመደመደው የሆን ኮንጉ ዓለም አቀፍ አውሮፕላን ጣቢያ መሰል እንቅስቃሴዎችን የሚገድብ ጊዜያዊ ትእዛዝ ከፍርድ ቤት አግኝተናል ሲሉ የጣቢያው ባለስልጣኖች አስታውቀዋል። የአውሮፕላን ጣቢያው ባለስልጣን በድረገጹ እንዳለው ዛሬ ጥቂት በረራዎች ከመሰረዛቸው ባለፈ አብዛኛው ወጪና ገቢ በረራ ቀጥሏል። ዩናይትድ ስቴትስ በዚሁ ዜና የቻይና ቻይና ሰራዊቷን ግዛቷ ከሆነችው ከሆንግ ኮንግ በሚዋሰነው ድንበር ላይ እያንቀሳቀሰች መሆኑ እንዳሳስባት አስታውቃለች። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበድና ቆንጂት ታየነን በዓለም ዜና የጀመረው መደበኛው ፕሮግራማችን በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ድረስ ይቀጥላል። በስርጭታችን የጊዜ ሰሌዳ መሰረት የሚቀድመው የዕለቱ አብይ ርዕስ ነው። ከዚያ በፊት ግን ቆየት ብለው ከሚቀርቡ ዝግጅቶች አንድ ሁለቱን ለቅምሻ ያህል እናሰማችሁ። ኤርትራውያን የሁለተኛ ደረጃ ትምህርት ቤት ተማሪዎች የሚጋፈጡት የግዳጅ ስልጠና። ወጣቶቹ እንኳን እጣ ፋንታቸው ላይ ሊወስኑ ይቅርና ባለው የወታደራዊ አሰራር ምክንያት እንደ መደበኛ ተማሪ ሆነው ለመማር እንኳን አይችሉም። ላቲሺያ ቤደር የሁማን ራይትስ ዋች አጥኚ ናቸው። ዝርዝሩ ቆየት ብሎ ይቀርባል። በባለሙያ የታገዘ የቤት ውስጥ የሕክምና ድጋፍ መስጠት የጀመረች ባለሙያም እንግዳ ይዘናል። አላማችን ለረጅም ጊዜ አልጋ ላይ ለሚቆይ ህመምተኛ ምቹ የሆነ ኢንቫይሮንመንት መፍጠር ነው። በልኛ ደረጃ ሴቶችን ጫና መቀነስ ነው። የሮሆቦት የቤት ለቤት የጤና እንክብካቤ አገልግሎት ድርጅት መስራችና ሥራ አስኪያጅ ነቢያት ደመቀን ድምፅ ነው የሰማችሁት። ለሙሉ ዘገባው እንመለሳለን። አድማጮች አሁን የዕለቱና በአዲስ አበባ ከተማ በ2012 የበጀት ዓመት ለ250 ሺህ ዜጎች የሥራ ዕድል ለመፍጠር መታቀዱን የከተማዋ አስተዳደር አስታወቀ። አስተዳደሩ ይህን የገለጠው ዛሬ በከተማ በዋና ከተማይቱ ባካሄደው የ2012 በጀት ዓመት የስራ ዕድል ፈጠራ ጉባኤ ላይ ነው። ፀሐይ ዳምጠው ተጨማሪ ዝርዝር ይዛለች። የአዲስ አበባ ከተማ ወጣቶች፣ ሴቶችና ሌሎች የማህበረሰብ ክፍሎች በስራ እድል ፈጠራው ተጠቃሚ እንዲሆኑ የከተማ አስተዳደር በጉባኤው ላይ ጠቁመዋል። ስር የሰደደውን ስራ አጥነት በዘላቂነት ለመቅረፍና ከተማዋ ለነዋሪዎቹ ምቹና የተረጋጋች ለማድረግ አስተዳደሩ አዳዲስ ንድፈ ሀሳቦችን አዘጋጅቶ እየተንቀሳቀሰ መሆኑን ምክትል ከንቲባ ኢንጂነር ታከሌ ኡማ ገልጿል። በከተማ ደረጃ ያለውን የከተማ ነዋሪ የሰልፍ ላይ ኑሮ እንዲኖር በጣም የተስተካከለ ከተማ ውስጥ እንዲኖር ማለት ነው። አትሌት ላ አገልግሎት የምንሰጠው አገልግሎት ትክክለኛ አገልግሎት መሆን አለበት። እዛ ውስጥ ምን ማለት ነው? ለወጣቶች ፈጠራ ይመጣ ይሄኛውን ስንለምር ይሄኛውን ስራ ደርገ በላይነት የሚስራ ዋናው ተዋናይ የግል ሴክተር ነው። ስለዚህ የከተማ ኃላፊ

በተጨማሪም አዲስ የስራ እድሎችን ከመፍጠር ጎን ለጎን በከተማው ተደራጅቶ ስራ የጀመሩ ነባር ጥቃቅንና አነስተኛ ተቋማት በዘመናዊ መንገድ መልሶ በማደራጀት ለወጣቶች ስራ እድል ለመፍጠር እየሰራን ነው ብለዋል። ምክትል ከንቲባውም በ2012 ዓ.ም። በአዲስ አበባ ከተማ በትንሹ 250 ሺህ ለሚሆኑ ዜጎች የስራ እድል ለመፍጠር እንደታቀደ የገለጹት በምክትል ከንቲባ ማዕረግ የማህበራዊ ክላስተር አስተባባሪና የአዲስ አበባ ንግድና ኢንዱስትሪ ቢሮ ኃላፊ ኢንጂነር እንዳወቀ አብጠው ተናግረዋል። የስራ እድል ፈጠራው በሦስት ወሳኝ መስኮች ላይ እንደሚደራጅም አብራርቷል። በዋናነት ኢንዱስትሪው ዘርፍ በተለይም በኮንስትራክሽን ኢንዱስትሪው በማኑፋክቸሪንግ ኢንዱስትሪና በማዕድን ጭምር አንደኛው የሚይዝ ነው። ሁለተኛው ከከተማ ግብርና ጋር ተያይዞ እስካሁን አዲስ አበባ ውስጥ ብዙ ያልሰራንበት ና በከተማችን ውስጥ ዲማንዱ ሀይ የሆነ የግብርና ምርቶች አሉ። ስለዚህ በነ ላይ ሰፊ የስራ እድል ይፈጥራል ተብለው የጠበቀው በሶስተኛነት በአገልግሎት ዘርፎች ነው። በንግድ እና መሰል የአገልግሎት ዘርፎች በሰፊ የስራ እድሎች ይከፈታሉ። በአሁኑ ወቅት ከአምስት መቶ ሺህ በላይ ስራ አጥ ዜጎች በከተማው እንደሚገኙ ጠቅሰው ስራ ፈጠራውን ስኬታማ ለማድረግ የከተማ አስተዳደሩ አስፈላጊ የሆነው የተለያዩ እቅዶች እንዳዘጋጀ ኢንጂነር እንዳወቀ ተናግረዋል። ለየት የሚያደርገው ዝም ብሎ በዘመቻ መልክ መሄድ ይልቅ በእቅድ የመሄድ ከእቅዱም ባሻገር እንዴት በተለየ አፕሮች መሄድ አለብን የሚለውን ነገር ናያየ ነው። ለዚህም የሌሎች ሀገሮች ተሞክሮ በሚመለከት ዛሬ ባያችሁት መልኩ ቀርቧል። ይሄም አንዱ አፕሮች እንዴት ከተማችን ወይም ሲቲ ትራንስፎርሜሽን ፎከስድ ኦን ፕራይቬት ሴክተር ጆብ ክሬሽን በሚል እንግዲህ ሲቲዋን በሁሉም መስኮች ላይ ትራንስፎም ማድረግ በዚህ ውስጥ ግን ፕራይቬት ሴክተሩን የማሳተፍና ተሳትፎ ውስጥ ብዙ በብዙ ዜጎችም የስራ ድል የፈጠረበትን አፕሮች የመከተል ሆኖ በዋናነት ሪዛልት ስድ የሆነ አፕሮች እንከተል ነው እንጂ ከዘመቻ ወስደን ወተን በጣም ፕራይቲ ያስቀምጠን ወይም ችግር እየፈታ የሚሄድ እና ውጤት ተኮር የሆነ የስራ ድል ፈጠራ ላይ ፎከስ ያደርጋል ማለት ነው። በተለያዩ የዓለም ሀገራት የሚገኙ የከተሞች ስራ እድል ፈጠራ ተሞክሮ ለተሳታፊዎች ቀርቧል። በአዲስ አበባ ከተማ አስተዳደር እየተከናወኑ የሚገኙ የተለያዩ ፕሮጀክቶችም በስራ እድል ፈጠራው አስተዋጽኦ እንዲኖራቸው ይደረጋል ተብሏል። ለአሜሪካ ድምጽ ራዲዮ ፀሐይ ዳምጦ ነኝ ከአዲስ አበባ። ፀሐይን ለዘገባው እናመሰግናለን። በቀጣዩ ዘገባ ደግሞ ወደ ምዕራብ አፍሪቃ ይሆናል የምናመራው። የካሜሩን መንግስት በስራቸው ላይ የሀገር ፍቅር የማያንጸባርቁ ያላቸውን ጋዜጠኞች አስጠነቀቀ። ጋዜጠኞቹ ደግሞ ከመንግስትም ከተገንጣይ ተዋጊዎችም በሚደርሱባቸው ጫናዎች ምክንያት ስራቸውን ሙያቸው በሚጠይቀው መንገድ ለማከናወን መቸገራቸውን እየተናገሩ ነው። ሞኪ ኤድዊን ኪንዲ ዜጋ ከያውንዴ ካሜሩን ያጠናቀረው ዘገባ አለ፣ ሶሎሞን አባተ ያቀርባል። ጋዜጠኞች በብረታ ሁኔታ የሀገር ስሜት እያጡ ናቸው ሲሉ የካመሩን የአገር ግዛት ሚኒስትር ፖላታንጋንጂ ታንጋንጂ ተግሳጽ አዘል ወቀሳ አሰምተዋል። ዋና ግባቸው አንድ ነው፤ የመንግስቱን እንቅስቃሴዎች ለማጨናገፍ መመሳጠር፣ ተገንጣይ አዝማሚያዎችን ማራገብ። ኃላፊነት እንዲሰማቸው አሳስባለሁ። ካለበለዚያ እንደ እምቢተኛ ነው የሚቆጠሩት፤ እምቢተኛ በሚያዝበት መንገድ ይያዛሉ። አታንጋ እንጂ በተጨማሪም፣ ብዙዎቹ ጋዜጠኞች የተቃዋሚዎቹ ደጋፊዎች ናቸው ብለው ያምናሉ። ብዙዎቹ ጋዜጠኞችም ፕሬዚደንት ፖል ቢያ ባለፈው ዓመት ጥቅምት ውስጥ የተካሄደው ምርጫ እውነተኛ አሸናፊ አይደሉም የሚል እምነት እንዳላቸው ያስባሉ። በሌላ በኩል ደግሞ ካሜሩን ውስጥ የመገንጠል እንቅስቃሴ ከተጫረበት በአውሮፓ አቆጣጠር ከ2016 ዓ ም አንስቶ ጋዜጠኞች ስጋትና ማስፈራሪያ የሚደርስባቸው ከመንግስቱ ብቻ ለመሆኑን ካማሴጅ በሚል ምኅፃር የሚጠራው የእንግሊዝኛ ተናጋሪ ካሜሩናውያን ጋዜጠኞች ማኅበር ፕሬዚደንት ማክሚላን አምቤ ይናገራል። የአገር ግዛት ሚኒስትሩ ጋዜጠኞች እንዴት መዘገብ እንዳለባቸው ለማስተማር ሲሞክሩ፣ እንዲሁም ባሉብን ችግሮች ላይ ሌላ ችግር ነው የሚጨምሩት። ለአካላዊም ሆነ ለሥነ ልቦናዊ የስቃይ አያያዝ እየተጋለጥነን። ለጥያቄ ትፈለጋላችሁ እየተባሉ የተጠሩ ጋዜጠኞችም አሉ። እናም ሥራችንን ለማከናወን በጣም እያዳገተነን። አምቤ ራሱም ወላጆች ልጆቻቸውን ወደ ትምህርት ቤት እንዳይልኩ ተገንጣዮቹ ማስጠንቀቃቸውን በመተቸቱ ባለፈው የካቲት ባሜንዳ ከተማ ውስጥ በተዋጊዎቹ ተጠልፎ ነበር። በመንግሥቱ ላይ ትችቶችን የሚያወጣ ችለን የሚባል የሙዚቃ ቴሌቪዥን አስተዋዋቂ ሳሙኤል ዋዚዝ በወታደሮቹ ተይዞ ታስሯል። የተከሰሰው ተገንጣይ ተዋጊዎችን በእርሻ ማሳውስ ተቀብሎ አስተናግዷል በሚል ቢሆንም፣ ዋዚዝ ግን ክሱን አስተባብሏል። ያውንዴ ውስጥ የሚሰራጭ ሮያል ኤፍኤም ለሚባል ራዲዮ የምትሠራው ጋዜጠ ኛ ፕሮሚስ አካንቴም እንዲሁ በመንግሥቱ ላይ ወቀሳና ትችት አዘል ፕሮግራሞችን ታቀርባለች። ባለፉት ሁለት ሳምንታት ውስጥ ብዙ ማስፈራሪያዎችና ዛቻዎች እንደ ደረሷት ትናገራለች። ስልክ እየደወሉ ያስፈራሩኛል። ልጅሽን ማሳደግ አትፈልጊም አሉኝ። እፈልጋለሁ ጌታዬ አልኳቸው። እንግዲያው በራዲዮ ስለምትናገሪው ነገር መጠንቀቅ አለብሽ አሉኝ። የሚደውልልኝ ማን እንደሆነ አላውቅም። እየደገመ አየር ላይ ስለምታወያቸው ቃላት ተጠንቀቂ፣ ሌላ ሰው የኔን ያህል እንዲጥሩ አይሆንልሽም ይለኛል። ተገንጣዮቹ ውጊያ የጀመሩት አብዛኛው ሰው ፈረንሳይኛ ተናጋሪ በሆነባት አገር መገለልና ጭቆና ይደርስብናል የሚሉት እንግሊዝኛ ተናጋሪዎች ተቃውሞና ቁጣ ማሰማት ከጀመሩ በኋላ ነው። ወደ ሁለት ዓመት ሊጠጋቸው ነው። በህዳር 2009 ዓመተ ምህረት መንግሥቱ ተቃውሞዎቹን ለማስቆም ያሰበበትን የኃይል እርምጃ ወሰደ። የተባበሩት መንግሥታት ድርጅት እንደሚለው እስካሁን ወደ ሁለት ሺህ የሚሆን ሰው ተገድሏል። ተከታዩ ደግሞ ወደ ሆንግ ኮንግ ይወስደናል። የተባበሩት መንግስታት ድርጅት የሰብአዊ መብት ጉዳይ ከፍተኛ ኮሚሽነር ሚሼል ባሽሌት የሆንግ ኮንግ ፖሊስ ጸረ መንግስት ተቃውሞዎችን ለማስታገዝ ተጠቀመ ያሉትን የታገደ የተባለ ዘዴ ምርመራ እንዲደረግበት ጥሪ አቅርበዋል። የአሜሪካ ድምጿ ሊሳሽ ላይን የከፍተኛውን ኮሚሽነር መስሪያ ቤት ከሚገኝበት ጄኔቫ ያደረሰችን ዘገባ አዳነች ሳ ይዛ አቅርባለች። የተባበሩት መንግስታት ድርጅት የሰብአዊ መብት ጉዳይ ከፍተኛ ኮሚሽነር ሚሸል ባሽለት በሆንግ ኮንግ የሚካሄደው ግጭት እንዳይባባስና ከቁጥጥር እንዳይወጣ መስጋታቸውን ገልጸዋል። ተቃዋሚዎቹ ችግሮቻቸውን በሰላማዊ መንገድ እንዲገልጹ ጠይቀዋል። ወደ ግጭትና ንብረትን ወደ ማውደም እንዳያመሩም መክረዋል። በሌላ በኩል ደግሞ የሆንግ ኮንግ ባለሥልጣኖች የሰዎችን የመናገር ነፃነትና ሰዎች በሰላም ለመሰባሰብ ያላቸውን መብት የሚነፍጉ ከዛም አልፎ በሲቪሎች ላይ ጉዳት ሊያደርሱ የሚችሉ ዘዴዎችን ከመጠቀም እንዲቆጠቡ ባሽለት ማሳሰባቸው አልቀረም። ቃላቀባያቸው አቀባያቸው ሩፐርት ኮልቪል በገለጹት መሰረት የጸጥታ ኃይሎቹ ተቃውሞውን ለማስታገስ የታገዱና አደገኛ ዘዴዎች መጠቀማቸው ከፍተኛ ኮሚሽነሯን አሳስቧል። የተባበሩት መንግስታት ድርጅት የሰብአዊ መብት ጉዳይ ከፍተኛ ኮሚሽነር ሕግ አስከባሪ ባለሥልጣኖች በዓለም አቀፍ ደንብና መመዘኛ የታገዱ ዘዴዎችን እንደ ተጠቀሙ የቀረቡ ተአማኒ ማስረጃዎችን ተመልክተዋል። ለምሳሌ ባለሥልጣኖቹ ሰዎች በብዛት ወደ ተሰባሰቡበት ቦታና በግለሰብ የተቃውሞ ሰልፈኞች ላይ እምባ አስመጪ ጋዝ ሲተኩሱ በተደጋጋሚ ታይቷል። እንዲህ አይነቱ ዘዴም ሞትንና ከባድ ጉዳትን ሊያደርስ ይችላል። ኮልቪላ ያይዘውም እምባስ መጭ ጋዝን ቆመጥንና የጎማ ጥይት የመሳሰሉትን ከባድ አደጋ የማያደርሱ ዘዴዎች አጠቃቀምን በሚመለከት ግልጽ የሆነ መመሪያ አለ ብለዋል። ሕግ አስከባሪዎች እምባ አስመጪ ጋዝ መጠቀም ያለባቸው ግጭት ተስፋፍቶ ከባድ ጉዳትና ንብረት ማውደም ደረጃ ላይ ደርሶ ሌላ አማራጭ ሲታጣ የተሰበሰቡትን ሰዎች ለመበተን ብቻ ነው። ይህ ሲሆንም እምባ አስመጪው ጋዝ መተኮስ ያለበት ከከፍታማ ቦታ ላይ ነው። የተባበሩት መንግስታት ድርጅት የሰብአዊ መብት ጉዳይ ጽፈት ቤት የሆንግ ኮንግ ባለሥልጣኖች ይህን ተግባር አሁኑኑ እንዲመረምሩና የጸጥታ ሰራተኞች ህግ የሚያከብሩ መሆናቸውን እንዲያረጋግጡ ጥሪ አድርገዋል። ኃይልን ከሚገባው በላይ መጠቀም ውጥረትን ያከራል፣ ሁኔታውን ያባብሳል ሲልም የሰብአዊው መብት ጽፈት ቤት አስገንዝበዋል። የተባበሩት መንግስታት ድርጅት የሰብአዊ መብት ጉዳይ ከፍተኛ ኮሚሽነር ሚሸል ባሽሌት ሁሉም ወገኖች ሁኔታውን በተረጋጋና ትርጉም ያለው ንግግር በማካሄድ እንዲፈቱት አሳስበዋል። የመጽሔቱን የትንታኔ ርዕሶች ያጠናቀቅን፣ አድማጮች ስፖርት ነክ ዜና ይኖረናል። የኢትዮጵያ እግር ኳስ የሊግ አደረጃጀት የጸጥታና የሀገር ስጋት ሆነዋል ተብሏል። የአዲስ አበባ ከተማ እግር ኳስ ፌዴሬሽን በኢትዮጵያ እግር ኳስ የሚታየውን የሊግ ውድድር የአደረጃጀት የአሰራርና የሰው ኃይል ችግሮች መለየትና የመፍትሄ ሀሳቦችንም ማስቀመጥ በሚል ከባለድርሻ አካላት ጋር ውይይት አድርገዋል ሲል የአዲስ አበባው ዘጋቢያችን ግርማቸው ከበደ ባጠናቀቀው ዘገባ ውይይቱን ተከታትሎ ከአዳራሽ ለተቀረጸው ድምፅ ጥራት ግን ይቅርታ እጠይቃለሁ ይላል ነው። በውይይቱ የአዲስ አበባ እግር ኳስ ፌዴሬሽን ባለቤት የሆነበት ጥናት ቀርቧል። ጥናቱን ያቀረቡት የአዲስ አበባ ከተማ እግር ኳስ ክለብ ዋና ስራ አስኪያጅ ገዛሃኝ ወልዴ ናቸው። አቶ ገዛሃኝ የኢትዮጵያ እግር ኳስ ሶስቱ የሊግ እርከኖች ሀገራዊ የደርሶ መልስ ጨዋታ አደረጃጀት የማህበራዊ ኢኮኖሚያዊና እግር ኳሳዊ ችግሮችን ፈጥረዋል ብለዋል። በሶስቱ የሊግ እርከኖች የሚወዳደሩ ቡድኖች በአመት 2 ነጥብ 2 ቢሊዮን ብር የሚያወጡ ሲሆን 95 ከመቶ የሚሆነውን ወጪ መንግስት ቀጥተኛ የበጀት ድጋፍ በማድረግ ይሸፍናል ተብሏል። ከአስተዳደራዊ መዋቅር፣ ከእግር ኳስ መርሆች ከእግር ኳስ ልማት ከስፖርት መሰረተ ልማት ከክልሎችና ከተማ አስተዳደሮች የእግር ኳስ ፌዴሬሽኖች ተሳትፎ እንዲሁ ጠንካራ ክለቦችና ብሔራዊ ቡድን ከመገንባት አንጻር የሊጉ አደረጃጀት ድክመት ታይቶበታል ብለዋል የጥናቱ አቅራቢ አቶ ገዛሀኝ። ከእነዚህ ችግሮች ባለፈም የሊጉ አደረጃጀት ሌላ ችግር ይዞ እንደመጣም አቶ ገዛሀኝ አብራርተዋል። አሁን የኢትዮጵያ የሊጉ አደረጃጀት የጸጥታ ችግር ሚስተዋልበት ከስፖርታዊ ጨዋነት ከሚለው ጽንሰ ሀሳብ ወጥቷል ነው። የሀገርና የህዝብ የጸጥታ ስጋት ሆኗል። በዋናነት ማለት ነው የጸጥታ እና የሀገር ስጋት እየሆነ ነው ያለው እንጂ ስፖርታዊ ጨዋነት መጓደል በሚል የምናልፈው አይደለም። አሽሞንሙነን የምናልፈው አይደለም። በደንብ ልንነጋገርበት ይገባል። አሁን እግር ኳስ ውስጥ የገባው የኢትኒክ የሆነ አስተሳሰብ አገር ያፈርሳል። እንደ ጥናቱ አቅራቢ ከሆነ ለዚህ ስጋት ዋና መነሻ የሆኑት በሊጉ አደረጃጀት ምክንያት የተፈጠሩት ከእግር ኳስ መርህ ያፈነገጡ ችግሮች ናቸው። ለዚህ ለዚህ ችግር ስፖርታዊ ጨዋነት ብቻ ሳይሆን ለሀገር ስጋት እየሆነ የመጣበት ዋናው ምክንያትም በዝርዝር ሲለዩ፣ አንደኛ የብሔርተኛ ክለቦች መበራከት። ማለት ብሔርተኛ ሲባል ምንም ችግር የለም እኮ። አንዳንድ ጊዜ በቃ ማንነቴን ሪፕሬዘንት ያደርጋል ምናምን ልትል ትችላለህ። ነገር ግን በስንት ደረጃ አስቀምጣል ይሄ እኔን ነው ሪፕሬዘንት የሚያደርገው ብሎ ማለት የፊፋን ሕግ አይፈቅድም። ኢንተርናሽናል ፉትቦል አሶሲዬሽን ቦርድ በሚያወጣው ሕግ ላይ አንቀጽ አራት ላይ በዝርዝር የተቀመጠ ክለቦች ሊከተሏቸው የሚገቡ ስርዓቶች ብሎ በዝርዝር አስቀምጧቸዋል። የሚለፏቸው ልብሶች ምን ምን ማካተት እንዳለባቸው በዝርዝር አስቀምጧል። ስለዚህ የክለቦች የብሔር መገለጫ መሆናቸው ሽንፈትን እግር ኳሳዊ አድርጎ ለመቀበል በስፋት እየታየ ያለበት ነገር እንዳለ ማየት ይችላል። ስያሜ፣ አርማ፣ ቅጽል ስማቸው የፖለቲካ ትኩሳትን ወደ እግር ኳስ ይዞ መምጣት፣ እግር ኳስ ውድድርን የብሔሩ ታላቅነት መለኪያ አድርጎ መውሰድ፣ ከማንነቱ ጋር ማገናኘት በቃ ሲያሸንፍ ያሸነፈው እግር ኳስ ነው፣ የተሸነፈው እግር ኳስ ነው፣ አቻ ያወጣው እግር ኳስ ነው ብሎ ከመውሰድ ይልቅ እከሌ የሚባል ብሄር አሸነፈ፣ የእኛ ብሄር አሸነፈ ብሎ መውሰድ፣ እዛኛው ግን የተሸነፈው አካል ደግሞ ብሔሩ እንደተሸነፈ አድርጎ መውሰድና እግር ኳሳዊ የሆነውን ነገሮችን ወደ ሌላ መውሰድ በስፋት እንደሚታዩ፣ እንደውም እግር ኳስን መጋደያ መጨፋጨፊያ እያደረግን በአጠቃላይ የእግር ኳስ መርህን ያልተከተለ እግር ኳሳዊ ውድድሮች የማይደረጉበት የእግር ኳስ ውድድርን የማንነትና የብሔር መፎካከሪያ መድረክ ያደረገ የሊግ አደረጃጀት ወይም ፎርማት እየሆነ መጥቷል በሚል ነው ግኝቱ የሚያሳየው። በጥናቱ የተጠቀሱትን ችግሮች ለመፍታት ደግሞ የሊጉን አደረጃጀት መቀየርና ክልሎች ጠንካራ የውስጥ ውድድሮችን ቢያዘጋጁ የሚሉ ምክረ ሀሳቦች በጥናቱ ተካተዋል። ለአሜሪካ ድምጽ ሬዲዮ ግርማቸው ከበደ አዲስ አበባ። ግርማቸው ከበደን እናመሰግናለን። አድማጮች፣ እዚህ ግድም ወደ ሁለተኛው አጋማሽ የሚያዳርስን ቆንጅት የሙዚቃው ሰዓት ደርሷለን ነው። አዎ ደርሷል አንችነሽ። የመረጥሽው የጥላሁንም ቆየት ያለ ዜማ ብጋብዝ የሚከፋቸው አይመስለኝም ብዬ ነው አድማጭ። በፍጹም ቆንጅት

my bye, <laughs>

ሰዓት እናመሰግናለን። እንዲህ አይነት ዘፈን ይቆረጣል፣ የሰዓት ነገር ሆኖበት ነው። ተኩሎ በአይኔ በጠቃቅሰውም ተጣብበበት ይመስለኛል። ይበቃል። አድማጮች አሁን ከሚሽቱ ሶስት ሰዓት ከሰላሳ መሆኑን የስቱዲዮ ሰዓታችን ያመለክታል። የፕሮግራም ማሳሰቢያ እናስቀድም። የፈጠራ ወሬ ወይም ፌክ ኒውስ አንባቢን ወይም አድማጭን ለማታለል ወይም ትክክለኛ መረጃ እንዳያገኝ ሆን ተብሎ የሚሰራጭ አሳሳችና የሐሰት ዜና ነው። የፈጠራ ወሬ በተለይ አሁን አሁን ብዙ አድማጭና አንባቢ ከሚታወቁ የዜና ማሰራጫ ጣቢያዎች ይልቅ ከተለያዩ ማኅበራዊ መገናኛዎች ዜና በሚፈለግበትና ሀሳቡን በሚያንሸራሽርበት ዘመን አደጋው ይከፋ ይመስላል። የፈጠራ ወሬ ፌክ ኒውስ በማህበረሰብ ውስጥ መተማመንን ያሳጣል። መንግስትና ህዝብን፣ ህዝብን ከህዝብ ያጋጫል። በፈጠራ ወሬ ስርጭት ላይ ጥናት ያደረጉ ማርከሻውንም የሚመክሩ ባለሙያ ለጥያቄው መልስ ፕሮግራም ላይ ጋብዘናል። እንግዳችን አቶ ዳኛቸው ተሾመ የመረጃ ቴክኖሎጂ ባለሙያ ናቸው። ጥያቄዎቻችሁን በመላክ እንድትሳተፉ እንጋብዛለን። ታዲያ ጥያቄዎቻችሁን በኢሜይል ሆርን አት ቪኦኤ ኒውስ ዳት ካም ላይ ላኩልን፣ ወይም በስልክ 2022059942 የውስጥ መስመር 14 ላይ ደውላችሁ ጥያቄዎቻችሁን አኑሩ። ወይንም በፌስቡክ አት ቪኦኤ አምሀሪክ ላይ ብታሰፍሩም ይደርሰናል። የስልክ ቁጥራችሁን ካሳወቃችሁን ደግሞ ፕሮግራሙ ሲቀረጽ ደውለን ከመላሹ ጋር በቀጥታ እናገናኛችኋለን። አሁን ጥያቄዎቻችሁን በቀጥታ ለመጠየቅ የምትሹ አድማጮቻችን በዋሽንግተን የሰዓት አቆጣጠር አርብ ከጠዋቱ አራት ሰዓት ከ45 እስከ አምስት ሰዓት ከ45 በኢትዮጵያ የሰዓት አቆጣጠር ደግሞ ከ10 ሰዓት ከ45 እስከ 11 ሰዓት ከ45 ባለው ጊዜ ተዘጋጅታችሁ ጠብቆን ለጥያቄው መልስ አድማጮች አሁን ለዚህ ክፍል ቀዳሚ ወደ ሆነው ቅንብር ነው በቀጥታ የምንወስዳችሁ። በሆሮ ጉድሩ ወለጋ ሐሙሩ ጉዬ ቴቦ ቀበሌ የሰፈሩ ተፈናቃዮች ላለፉት ሦስት ወራት የእህል ድጋፍ በመቋረጡ ከአስር በላይ ሕፃናት በምግብ እጥረት ሳቢያ ሕይወታቸውን አጥተዋል ይላሉ። የወረዳውና የዞኑ የአደጋ ስጋት አመራር ጽሕፈት ቤት ኃላፊዎች ድጋፉ የተቋረጠው ለሶስት ወራት ሳይሆን ለሁለት ወራት ነው ካሉ በኋላ ለበላይ ባለስልጣናት አመልክተው መልስ እየተጠባበቁ መሆናቸውን ተናግረው ስለ ሕፃናት ሞት ግን የሰሙት ያለመኖሩን ገልጠዋል የክልሉ አደጋ ስጋት አመራር ኮሚሽን ምክትል ኮሚሽነር በበኩላቸው ድጋፉን ድጋፉ የዘገየው በዝናብ ሳቢያ መንገድ ለትራንስፖርት አመቺ ባለመሆኑ ወይም ስለማያስገባ እርዳታው በፍጥነት በገንዘብ መልክ እንዲሰጣቸው ታስቧል ወይም ተወስነዋል ሲሉ አስታውቀዋል። ናኮር ምልካ ተጨማሪ ዘገባ ይዟል። የአምስት ልጆች እናት መሆናቸውን የተናገሩት ወይዘሮ ፌሩዛ የአምሩ ጎይቴቦ ነዋሪ የአንድ ዓመት ሕፃን ልጄ በምግብ እጥረት ምክንያት ትናንትና ሕይወቱ አለፈ ሲሉ ተናግረዋል። አሁን ስላሉበት ችግርም እንዲህ ገልጻሉ። አንድ ልጅ ናት የተጎዳችብኝ። በምግብ እጥረትና በንጹህ ውሃ እጦት ነው የሞተችብኝ። ህይወቷ በራብ ምክንያት አለፈ ብዬ የማወራበት ትልቁ ምክንያት ጡቴ ወተት አያወጣም። በጣም አብጣ ነበር። ከአምስቱ ልጆቼም እያባበጡ የሚገኙ ልጆች አሉ። ስለዚህ መንግስት በአስቸኳይ ድጋፍ ሊያደርግልን ይገባል። አቶ ሁሴን መሐመድ አካባቢው ዝናብ እምብዛም የማይዘንብበትና ለግብርና ስራ የማይሆን በመሆኑ ባለፉት ሶስት ወራት የእህል ድጋፉ ሲቆም ወደ ሌላ ከተማ ሄጄ የጉልበት ስራ በመስራት የስምንት ልጆቼን ህይወት ለማትረፍ ስጥር ነበር ብለዋል። ሆኖም ጥረታቸውን እንዳልተሳካና የሰባት ዓመት ልጃቸው በዚሁ ሳምንት መጀመሪያ ላይ እንደሞተባቸው ተናግረዋል። ለሌሎች ልጆቻቸውና በችግር ውስጥ ይገኛሉ ላሏቸው ሰዎችም መንግስት ያቋረጠውን ድጋፍ በፍጥነት እንዲቀጥል ጠይቀዋል። የአሙሩ ወረዳ አደጋ ስጋት አመራር ጽሕፈት ቤት ኃላፊ አቶ ታመነ ገመቹ ቅሬታው ተገቢ ቢሆንም የምግብ ድጋፉ የተቋረጠው ግን ለሶስት ወራት ሳይሆን ሁለት ወር ነው ብለዋል። ለምን እንደዘገየና አሁን ለማድረስ እያከናወኑ ስላሉት ተግባር ማብራሪያ ያሰጥተዋል አማኮሜንሳን ካሳኒ አሁን እነሱ የሚያነሱት ቅሬታ ለሁሉም ሰዎች ድጋፉ ከላይ አልመጣም የሚል ነው። እኛ ደግሞ ይህንን ሰዎቹ ቁጥራቸው የተባለ አይደለም ብለን አመልክተን ነበር። ከላይ አካል ጋርም በዚህ ጉዳይ ስንነጋገር ነበር። ሆኖም በተለያዩ ቦታዎች የሚገኙ የድጋፍ ፈላጊዎች ቁጥር ስለጨመረ ቁጥራቸውን እንደገና አስተካክላችሁ ላኩ አሉን። ከዛ በኋላ ከቀበሌው ሰዎች ጋር ስንነጋገር በዚህ ፍላጎት እንደሌላቸው ነገሩን። የዞኑ አደጋ ስጋት አመራር ጽሕፈት ቤት ኃላፊ አቶ ነገር አቱፋ በበኩላቸው ከበላይ አመራሮች ጋር መግባባት ላይ ባለመደረሱ እና ቅሬታ አቅራቢዎቹ ከሁለት ወር በፊት የተላክላቸው መጠነኛ ድጋፍ አነሰ ብለው ባለመቀበላቸው ችግሩ እንዲባባስ አድርጎታል ይላሉ። ድጋፉ ለምን ወደ ገንዘብ እንደተቀየረ እንዲሁ አብራርተዋል። ራኒስ በፊት የእህል ድጋፍ ነበረ ሲደረግላቸው የነበረው አሁን ግን በገንዘብ ተደርጎ ገንዘቡም በወረዳው የባንክ ሂሳብ ቁጥር ላይ ፈሰስ እንዲሆን ተደርጓል። እህሉ ያልመጣበት ትልቁ ምክንያት ዞንና ወረዳዎች ራሳቸው ለመገናኘት በጣም ተቸግረዋል። የእህል ድጋፍ ቢደረግላቸውም ኖሮ መንገድ ስለሌለ ልናደርሳቸው አንችልም ነበር። ችግራቸውን ግን በዘላቂነት በመፍታት እነዚህ ሰዎች የሚቋቋሙበት ሁኔታ ላይ እየተወያየን እንገኛለን። በስፍራው ህጻናትና እናቶች በረሃብ ሞተዋል በማለት ቅሬታ አቅራቢዎች የተናገሩትን ምንም አይነት መረጃ እንዳልደረሳቸውና ስለ ጉዳዩ እንደማያውቁ ተናግረዋል። የቀበሌው ሊቀመንበር አቶ አመኑር ፊጡማ በአጠቃላይ ከ አስራ አምስት በላይ ህጻናትና እናቶች በዚሁ ሶስት ወር በምግብ እጦት ሞተዋል በማለት ሰዎቹ መታከሚያ ገንዘብ ስለሌላቸው ወደ ህክምና ተቋም አልሄዱም፣ ከሚያሳዩት የማበጥ ምልክት ግን ከምግብ እጦት እንደሞቱ ለመገመት ይቻላል ይቻላል ብለዋል። የክልሉ አደጋ ስጋት አመራር ኮሚሽን ምክትል ኮሚሽነር አቶ ገረመ ወሊቃ በኦሮሚያ ውስጥ ካለው ሌላ ተመሳሳይ ችግር ጋር ተያይዞ ድጋፉ መዘግየቱን በመግለጽ ሌላ ተጨማሪ ምክንያትም ለመጓተቱ መንስኤ ሆኗል ይላሉ። ከፋይናንስ አሰራር ጋር ተያይዞ አንዳንድ ያልተጠናቀቁ ሂደቶች ነበሩ። ለዛ ነው የዘገየው። ሆኖም አሁን ገንዘቡ በባንክ ለወረዳው እንዲላክ ተደርጓል። ለሶስት ወር ሳይሆን ለአንድ ወር ከሁለት ሳምንት ገደማ ነው የዘገየባቸው። አሁን ባለው የእህል ዋጋ መናር የሚሰጣቸው ገንዘብ ምን ያህል ጊዜውን ያማከለ ነው? ተቀነሰብን ያሉትንስ ድጋፍ ምን ያህል አገናዝቧል? ለሚሉት ጥያቄዎች ተከታዩን ብለዋል። አቀቀ ለማድረግ ድጋፍ የሚደረግላቸው ሰዎችን ቁጥር ለመጨመር ወሳኙ ከዞኑ ቃለ ጉባኤ ተይዞ ይመጣል። አሁን በዚህ ላይ ጥናት እያካሄድን ነው የምንገኘው። ለማንኛውም ሰው ተቸግሮ መሞት የለበትም። ድጋፍ የሚያስፈልግበት ሁኔታ ካለ አይተን የምንጨምር ይሆናል። ለምን በገንዘብ ተሰጠ ተብሎ የተጠየቀው ጥያቄ አንዳንዴ እህል የማይገኝበት ሁኔታ ሊፈጠር ይችላል። ያኔ ድጋፉን ከናካቴው ከማቆም በገንዘብ እንደግፋለን ማለት ነው። ድጋፉ ወደ እል የሚቀየርበት ሁኔታ ላይ እንደሚሰሩም ጨምረው ተናግረዋል። ኃላፊው በጎይቴቦ ከሶስት ሺህ በላይ የሚሆኑ ተፈናቃዮች ከስምንት ዓመት በፊት በድርቅ ምክንያት ከአረርጌ ተፈናቅለው በአእምሩ እንዲሰፍሩ የተደረገ መሆኑንና ለግብርና ስራ የሚሆን ሌላ ተቀያሪ ቦታ በክልልና ዞኑ ስራ ኃላፊዎች አማካኝነት እየተፈለገላቸው እንደሆነ ከወራት በፊት ዘግበን እንደነበር ይታወሳል። ለቪኦኤ ናኮር መልካ ከሻምቡ። ዜና ኮር መልካል ለዘገባው እናመሰግናለን። አድማጮች ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን ደግሞ ወደ ባህር ዳር ወደ ሚወስደን ዘገባ እንለፍ። ከሰኔ አስራ አምስቱ ጥቃት ጋር ምንም አይነት ግንኙነት የሌላቸውን ሰዎች ማሰር፣ ተጠርጣሪ ሆነው በቁጥጥር ስር የሚገኙ አመራሮችንም በወቅቱ ፍትህ አለመስጠት የአማራን ክልል የጸጥታ ጥበቃ ማዳከምና የአማራነትን እንቅስቃሴ ለማቀጨጭ ታስቦ እየተሰራ መሆኑን ማሳያ ነው ሲል የአማራ ዲሞክራሲያዊ ንቅናቄ አብን የክልሉን መንግስት ወነጀለ። የክልሉ ፖሊስ ኮሚሽን በበኩሉ ወንጀሉ ውስብስብና ከባድ ከመሆኑ አንጻር ምርመራው ዘገየ ሊባል አይቻልም ይላል። አስቴር ምስጋናው ዝርዝሩን ይዛለች። ከአንድ ወር በፊት በአማራ ክልል ተከስቶ በተባለው ግጭት እጃቸው አለበት ተብለው የተጠረጠሩ በርካታ ሰዎች በማረሚያ ቤት ውስጥ እንደሚገኙና ምርመራው እየተካሄደባቸው መሆኑን የክልሉ ፖሊስ ኮሚሽን ኮሚሽነር አበራዳሙ ከአሜሪካ ድምጽ ጋር በነበራቸው ቆይታ ተናግረዋል። የምርመራ ውጤቱ ዘገየ ስለሚባለው ነገር ከወንጀሉ ከባድና ውስብስብነት አንጻር ሲታይ ጊዜ ወሰደ ማለት አይቻልም ነው ያሉት። በቀጥታ ተሳታፊ ያልነበሩ ወይም ደግሞ በቂ ጥርጣሬ ያልነበረባቸውን ሰዎች እያጣሩ በመልቀቅ የመጀመሪያው ፈጣን ምርመራ ነው የተባለው በቴክኖሎጂ በጣም ብዙ የሆኑ ግንኙነቶች ተካሂደዋል። እነዛን መመርመር ያስፈልጋል። እነዛን ለመመርመር የቴክኖሎጂ አቅማችን ምን ያህል ነው? ሀገር ነሻች ኢንተርኔቱ ያለን መሳሪያ በጣም ውስን ያለን። ይህን አሁን ከፌደራል ጋር እየተነጋገር ነው የምንሰራ እነዚህ እነዚህ ነገሮች ስላሉ እከሌ በጣም ተጠርጣሪ ነው እከሌ ደግሞ ምንም የለበትም የሚለው ደረጃ ለመድረስ እነዚህን ነገሮች ማለፍ ያስፈልጋል። ከጥቃቱ ጋር በተያያዘ ከጉዳዩ ጋር ምንም አይነት ግንኙነት የሌላቸው ማለትም ከአማራ ክልል ውጭ የሚኖሩ አማራዎች እየታሰሩ ነው። ተጠርጥረው የታሰሩትም አመራሮች ፍትህ በወቅቱ እንዲያገኙ እየተደረገ አይደለም። ይህ ደግሞ የአማራነትን እንቅስቃሴ ለማቀጨጭና ለማዳከም ሆን ተብሎ እየተሰራ ያለ ሴራ ነው ይላሉ የአማራ ዲሞክራሲያዊ ንቅናቄ አብን የብሔራዊ ስራ አስፈጻሚ አባልና የወጣት የሴቶች ዘርፍ ኃላፊ የሆኑት አቶ ተሰማ ካሳሁን እየተከናወነ ያለው ነገር በሙሉ ህገወጥ፣ መንግስታዊ ህገወጥነት ነው እየታየ ያለው። እነዚህም ሰዎች እስከ ዛሬ አልተከሰሱም። ወንጀለኛ ከሆኑ መከሰስ ነበረባቸው። የክልሉን የጸጥታ ተቋም የማዳከም እና በሌላ የመተካት የሚመስል ነው። ከዚህ መውሰድ የምንችለው ግምት ይህንን ነው ብዬ አምናለሁ። የተለያዩ አካባቢዎች በተለይ በዋናነት ኦሮሚያ ኦሮሚያ ተብሎ በሚጠራው ክልል ላይ አማራ ስለሆነ ምናልባት ጠንካራ ገበሬ፣ ጠንካራ ነጋዴ የሆነውን ሁሉ ነው ሰብስበው ያሰሩት። ቀጥሎ ደግሞ አሁን አሁን የአመራሮቻችን የታሰሩትን ለመጠየቅ በሄዱበት እንደ አቶ ክርስቲያን ታደለ እና አቶ በለጠ ካሳንም እንደዚሁ የአማራነትን እንቅስቃሴ የአማራነትን ትግል ለማቀጨጭ ፈልጎ አጋጣሚውን ሲጠብቅ ኑሮ ምናልባትም አጋጣሚውን ራሱ ፈጥሮ ያደረገው እስከሚመስል ድረስ ነው ያለን። የኛ ጥርጣሬና መላምቶች ይህን ነው ሊያሳዩን የሚችሉት። እና ትክክል አይደለም። ዶክተር አብይ ምናልባት ቆየት ባለው ጊዜ ወንጀለኞችን እሰሩልን ሲል ህዝቡ፣ ሳናጣራ አናስርም ያማ በፊት ተደርጎ ነበረ ሲሉ ነው የነበሩት። አሁን ደግሞ አስረው ሀያ ስምንት ቀን ቀጠሮ እየጠየቁ እናጣራል፣ መረጃ ፍለጋ መረጃ ሲጠፋ ደግሞ ሌላ ሀያ ስምንት ቀን ተደጋጋሚ ጭማሪ እየጠየቁን ያሉትና ይህ ትክክል አይደለም። አቶ ተሰማ እንደሚሉት በክልሉ የተካሄደው ጥቃት መፈንቅለ መንግስት ሊባል አይችልም። ሆኖ ቢሆን ኖሮ መንግስት እስካሁን መረጃ ማቅረብ ይችል ነበር ነው ያሉት። መፈንቅለ መንግስት ከሆነ ትክክል ናቸው። ግን መፈንቅለ መንግስት ለመሆኑ ታቅዶ የተከናወነ ለመሆኑ ማስረጃ የለም። የት አለ ማስረጃ? ለህዝብ ያመጡ። የትጥቅ ትግል ያስፈልጋል ብለው ጫካ የገቡ ወጣቶችን ቢሆን በመንግስት ላይ አመኔታ ስለሌላቸው ተስፋ ቆርጠው ሊሆን ይችላል። ግን መንግስት በቁጥጥር ስር ለመዋል የሀይል እርምጃ መውሰድ አልነበረበትም ነው ያሉት። እነዚህ አስራ አራት ልጆች ተያዙ በተባለበት አምስት ልጆች እንደሞቱ መረጃ ደርሶናል። በተኩስ ልውውጥ ነው እነዚህ ልጆች ለመያዝ የሄዱ ሰዎች ኦነግ ገብቷል የተባሉት። ነገር ግን የጸጥታ አካላት የተነገራቸው ነገር ሌላ ነው ሲሄዱ ያገኙቸው ጓደኞቻቸው ነው እንዴ! እነዚህ ኮኛ ጓደኞች ናቸው፣ ልጆቻችን ናቸው፣ ምን አድርገው ነው ብለው ሀሳብ እንዳነሱ እንግዲህ መረጃዎችን ሰምተናል። እና ትክክል አይደለም። በሰላማዊ መንገድ እንዲ ተሳስተዋልም የተባለን ሰው በሰላማዊ መንገድ ለማረም መሞከር ተሻለ ነው የሚሆነው። ኮሚሽነር አበረ ግን በምስራቅ ጎጃም ዞን ጫካ ውስጥ ገብተው ስለተያዙ አስራ አራት ወጣቶች የተናገሩት ነገር ይሄ ነው። የተቻለ መጠን ይዞ ማስተማር ስለሆነ የኛ ዋናው አላማችን በልመና ነው የያዝ ናቸው። ሌላ ሊከፋ እርምጃ መውሰድ አልተፈለገም። ኮሚሽነር አበረ በአማራ ክልል አሁን ያለው ሰላም አስተማማኝ ነው ያሉትን አቶ ተሰማ ካሳሁንም እንዲህ አረጋግጠውታል። ከሰታል ተብሎ ከተጠበቀውና ከታሰበው ነገር ጋር ተቃራኒ ነው። ሰላም ነው። አዎ፣ ከዛ አንጻር ሰላም ነው። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር። ዶክተር እንደ ዘገባዋ እናመሰግናለን። አድማጮች፣ አሁን ተከታዩ ሳምንታዊው ዲሞክራሲ በተግባር የፌዴራል የዳኞች አስተዳደር ጉባኤ የሕግ ባለሙያዎችን በመመልመል ለፌዴራል ፍርድ ቤቶች ዳኞች የሆኑ ዘንድ ለሹመት የሚመራ ተቋም ነው። ቀደም ብሎ ይከተለው የነበረው የምልመላ ሂደት ግን ብቃትና ስነ ምግባር ያላቸውን ዳኞች ለወንበር ከማብቃት ይልቅ የፖለቲካ ዝንባሌያቸው ለገዢው ፓርቲ ያደሉ ዳኞችን ለመሾም የሚውል ነው በሚል ቅሬታ ይቀርብብን ነበር። በዚህ ዓመት በጀመረው አዲስ አሰራር ይህንንና መሰል ቅሬታዎችን መፍታት እንደሚያስችል የፌዴራል ዳኞች አስተዳደር ጉባኤ የሕዝብ ግንኙነት ኃላፊ አቶ ዘሪሁን ጌታሁን ለአሜሪካ ድምጽ ሬዲዮ ተናግረዋል። ሀብታሙ ስዩም ከሕዝብ ግንኙነት ኃላፊው ከአቶ ዘሪሁን ጋራ ቆይታ አድርጓል። የፌዴራል ዳኞችን ለመመልመል ከሚጠቀሱ ሕጎች መካከል ዋነኛው የተሻሻለው የፌዴራል ዳኞች አስተዳደር ጉባኤ ማቋቋሚያ አዋጅ ቁጥር 684 ህዝባር 2002 ነው። ሌሎች የምልመላ ሂደቶች ሳይረሱ እነኝ የምልመላ ሂደቶች ለትክክለኛ ፍትህ የቆሙ ታማኝና ለወንበሩ ብቁ የሆኑ ዳኞችን ለመምረጥ አስቸጋሪ የሆኑ ነጥቦች እንዳላቸው ሲነገር ባጅተዋል። በፌዴራል ዳኞች አስተዳደር ጉባኤ የህዝብ ግንኙነት ኃላፊ የሆኑት አቶ ዘሪሁን ጌታሁንም ቀደም ብሎ የነበረው የምልመላ ሂደት እንከን እንደነበረበት ያነሳሉ። ደህንነትም የግብ ለነገር ይታይበት ነበር ስናየው የነበረው መልመራ ይ ላይ ማለት ነው። አሁን ለምሳሌ ለሕገ መንግሥቱ ታማኝነት የሚል ነገር ይኖረዋል እንግዲህ ሕገ መንግሥቱ ታማኝ ለማለት በመመልኩ መስፈርት መመዘን ትችላለ የሚለው ይከብዳል። አቶ ዘሪሁን ቀደም ብለው ጥቀስ ያደረጉት በማቋቋሚያ አዋጁ ለዳኝነት ለመሾም ከሚያበቁ ሁኔታዎች አንዱ ተደርጎ በአንቀጽ አስራ አንድ መላይ የተዘረዘረውን ለሕገ መንግሥቱ ታማኝ የሆነ ለሕገ መንግሥቱ ታማኝ ስለመሆኑና ሕገ መንግሥቱን በሚቃረን ተግባር በቀጥታ የሚሆን በተዘዋዋሪ ተሳትፎ እንደማያውቅ በጽሑፍ ማረጋገጫ የሚሰጥ የሚለውን መስፈርት ነው። ይሄ መስፈርት ፖለቲካዊ አንድምት ያለውና ለመንግሥት ቀጭን ትዕዛዝ ቅድሚያ የሚሰጡ ዳኞችን ለመመልመል የተቀመጠ ነው በሚል ከዚህ በፊት ቅሬታ ከሚቀርብባቸው መስፈርቶች አንዱ መሆኑ አይዘነጋም። በያዝነው ዓመት መተግበር የተጀመረው የመልመላ ሂደት ግን መሰል ቅሬታዎችን ለመቀነስ አቅም እንዳለው አቶ ዘሪሁን ተስፋ ሰንቀዋል። በአሁኑ ወቅት ግን አሁን በዚህ ዓመት ላይ በተጀመረው የምልመላ ሂደትን በተመለከተ አቂም መሰረት ያደረገ እና ልምዳቸውን ትምህርታቸውን መሰረት ያደረገ ምልመላ ነው የተደረገው። በአዲሱ ምልመላ መሰረት በቀጣይ ዓመት ስራ ይጀምራሉ ተብሎ የሚጠበቁ ረዳት ዳኞች የቀለም ትምህርት እውቀትን ለመመዘን ከአዲስ አበባ ዩኒቨርሲቲ የሕግ ትምህርት ቤት ጋር በመተባበር ፈተና እንዲወስዱም ተደርጓል። ወደ ስምንት መቶ ሰው የሚሆኑ ረዳት ዳኞችን በሀገራቸው ደረጃ ምዝገባ የማድረግ ስራ ካደረግን በኋላ መስፈርቱን ያሟሉ ጠቅላላ የአዲስ አበባ ዩኒቨርሲቲ እንዲፈተነ ተደርጎ የአዲስ አበባ ዩኒቨርሲቲ ተፈትነው ጥረት ያለው ውጠት ያመጡትን ለቃል ፈተና ኦልሬዲ ወስደው አሁን ቃል ፈተና ከወሰዱ በኋላ ለጉባኤ የማቅረብ ሂደት ላይ ነው። ይሄኛው ደግሞ ምንድን ምን ያሳያል? ፍርድ ቤቱ በአሁኑ ወቅት ላይ ያለው ታማኝነቱን የማሳደግ ጥረት ሂደት ላይ ብቃት ያላቸው ሰዎች ወደ ፍርድ ቤቱ ለማምጣትና አሁን የተማሪ ሀይልንም ወደ ፍርድ ቤቱ ለማስገባት የሚደረገው ጥረት ላይ ሊቅልነትም የሚያሳይ ነገር ነው። ይሄ አሁን ላይ ስድስት መቶ እጩዎች ፈተናውን የወሰዱ ሲሆን ሶስት መቶው የማለፊያ ውጤት ማምጣታቸውን አቶ ዘሪሁን አክለው ነግረውናል። የቀለም ትምህርት ምዘናውን ያለፉት በመቀጠል ከዳኞች አስተዳደር ጉባኤ አባላትና ከጠቅላይ ፍርድ ቤት ዳኞች በተዋቀረ ቡድን ፊት ቀርበው የቃል ፈተና እንዲወስዱ እንደሚደረጉም ተነግሮናል። ከአቋራጭ ልቅ ፊት ለፊት በሚታይ የእውቀት የታማኝነትና የህዝብ አገልጋይነት ብቃት ልክ የተመረጡ ዳኞችን ወደፊት ያመጣል ተብሎ የተጀመረው አሰራር አሁን እየተተገበረ ያለው የሕግ ስርዓቱን በሚቀላቀሉ አዳዲስ ምልምሎች ላይ ነው። ቀደም ባለው ምልመል አልፈው በሥራ ላይ ያሉትስ ዳኞች ጉዳይ የፌዴራል ዳኞች አስተዳደር ጉባኤ የህዝብ ግንኙነት ኃላፊ አቶ ዘሪሁን ጌታውን በሁለት ምልክ ነው ውስጥ ያለውንም እያበቃን በስልጠና በረጅም ጊዜ ስልጠናና በአጭር ጊዜ ስልጠና የምናበቃበት ይሆናል። ትምህርታቸውንም አፕዴት በሚያደርጉ እንዲያደርጉበት አቅጣጫዎችን እየተደረገን ያለው ምክንያቱም ውስጥ ያሉትን ትምህርታቸውንም ዲቭሎፕ እያደረጉ በዚህ ዓመት ላይ ለብዙ ዳኞች የትምህርት ዕድል የተሰጠበት አግባብ አለ። በዩኒቨርሲቲዎች በሁለት ዩኒቨርሲቲዎች ወደ ውስጥ የሚገባውን ደግሞ አቅም ያለውን ወደ ውስጥ የማስገባት ስራ ተሰርቶ ፍርድ ቤቱ በዚህ በልኩ ሊቀየረ ይችላል የምል እምነት አለን። የዳኞች አስተዳደር ጉባኤ የሚያከታትላቸውን የብቃት የሥነ ምግባርና ሌሎች ምዘናዎችን የሚያልፉ ዳኞች በዳኝነት ወንበር ላይ የሚቀመጡት በጠቅላይ ሚኒስትሩ አቅራቢነት በሕዝብ ተወካዮች ምክር ቤት አባላት ይሁንታን ሲያገኙ ነው። በያዝነው ዓመት ከ130 በላይ የሚሆኑት ለፌዴራል ከፍተኛ ፍርድ ቤትና ለፌዴራል የመጀመሪያ ደረጃ ፍርድ ቤት ዳኛነት መሾማቸውን ያገኝናቸው መረጃዎች ያሳያሉ። የቅርብ ጊዜውን ለመጥቀስ ያክል የአስተዳደር ጉባኤው ሰኔ ወር መጀመሪያ ላይ ስድስት ሴቶችና አስር ወንዶች በአጠቃላይ አስራ ስድስት እጩ ዳኞች በጠቅላይ ሚኒስትሩ አቅራቢነት በሕዝብ ተወካዮች ምክር ቤት እንዲሾሙ በሙሉ ድምፅ መወሰኑን ሰምተናል። አሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ። ሀብታሙ ስዩምን ለዝግጅቱ እናመሰግናለን። አድማጮች አሁን ወደ ምሽቱ የመጨረሻ ቅንብር እናልፋለን። ሴቶችና ቤተሰብ ነቢያት ደመቀ ትባላለች። በጤናው ዘርፍ ላይ ያለ አንድ ክፍተት ለመሙላት በሙያ እየሠራች የምትገኝ ናት። የሮሆቦት የቤት ለቤት የጤና እንክብካቤ አገልግሎት ድርጅት መስራችና ስራ አስኪያጅ ናት። ድርጅቷ ለአረጋውያን ለጽኑና እንክብካቤ ለሚያሻቸው ሕሙማን የቤት ውስጥ የባለሙያ እገዛ ድጋፍ ያደርጋል። ስለ ድርጅቱ አመሰራረትና ስለ አገልግሎቱ ከኤደን ገረመው ጋር አጭር ቆይታ አድርጋለች ነው የሰው ልጅ ሲኖር በዘመኑ ብዙ የህይወት ውጣ ውረዶችን ያያል። ሰው ጤንነቱን ሲያጣ ደግሞ እስኪያገግም ድረስ የሌሎችን እርዳታና እገዛ ይሻል። በተለይም ደግሞ ጊዜ በሚወስድ ጽኑ ህመም የሚሰቃዩና ና ስር ሰደድ የሆኑ እንደ ደም ግፊት ካንሰርና የመርሳት ህመም የሚሰቃዩ ህሙማን ከሆስፒታሎች ና ከህክምና መረጃ ማዕከላት ውጭም የእድሜ ዘመን እርዳታ ና እንክብካቤን ይሻሉ። ነቢያት ደመቀ ትባላለች። ከአራት አመት በፊት አባቷ በደም ግፊት ህመም እቤታቸው መዋል ሲጀምሩ ለማስታመም የባለሙያ እገዛን በቤት ለቤት እንዲያገኙ ብትፈልግም አለማግኘቷን ትናገራለች። ይህንን ችግር ያስተዋለችው ነቢያት ችግሩን ብቻ አይታልቶቹም በራሷ ተነሳሽነት አነስ ያለች ግላዊ ጥናት በጥቁር አንበሳ በተክለ ሃይማኖትና በኮሪያ ሆስፒታሎች ባሉ ህመምተኞችና የቤት ለቤት እርዳታና እገዛ ላይ ያለውን ክፍተት አጥንታ ርሆቦት የቤት ለቤት ህክምና አገልግሎት ድርጅትን መሰረተች። ስለ ድርጅቱ አመሰራረትና ስለሚሰጠው አገልግሎት ከልምዷ እንዴት አካፍለናለች። የኔ ጓደኞች ከኔ ጋር ነስ ምን እየሰሩ ይመስላል ለምን ከነሱ ጋር ሄደን አይነት ስራ እንሰራም የሚል ነገር ነበር ወደ አይምሮ የመጣው አንዳንድ ጓደኞችን ኮሚኒኬት ላደርግ በሞከርኩበት ሰዓት ላይ ልሙት ሁሎቹ ከዚህ ፊልድ ውጭ ላይ ነው ስራ እየሰሩ ያሉ። ትኝ ሉነርሲን ብተምሮ ልብስ ቤት ውስጥ ተቀጥረው ልብስ ይሸጣሉ። ምን እናደርጋለን ብለን ወሰነን ክግል ኮሌጅ ተመርቀው የሚቁ ልጆች ወስደን ስድስት ሳምንት የሚሆን ትሬኒንግ ቀረጽን። አሁንም እንደ ፕሮጀክት ይህንን ሁሉ ሰርተን ከጨረስን በኋላ ቁጭ አደረግ ነው ምክንያቱም የገንዘብ ኢሹ ደግሞ አለ። አንድ የሱድን ድርጅ ነበረ ሪስፖርት ቼንጅ የሚባል በዚሁ አይዲያ መነሻ የሚሆን ገንዘብና ትሬኒንግ አብረው የሰጠኑን ነበረ። በዚህ አይነት መልኩ ነው እርሆቦት የተወለደው ማለት ነው። ከዛ በኋላ አስፋፍተነው መስራት ከጀመርነ በኋላ እንግዲህ አሁን በሁለት ሺ አስራ ዘጠኝ ሜይ ላይ አብራንጅ የምትሰራ የነበረች አንዷ ነሴቴን እና ሌላ አንድ እሳፋት ማጣን ሰራ የነበረች ሶስታችን ሆነን ፔሚት ያደረግ ነው ለሶስት መሰራት ነው ቀየር ነው። ድርጅቱ አላማ አድርጎ የተነሳቸው ነገሮች ምንድን ናቸው? አላማችን ለረጅም ጊዜ አልጋ ላይ ለሚቆዩት መምተኞች ምቹ የሆነ ኢንቫይሮመንት መፍጠር ነው። በሁለተኛ ደረጃ ሴቶችን ጫና መቀመፍ በዚህ ፕሮሴሱ ውስጥ ከተለያዩ ስራዎችና እያቆሙ የሚገኙት ወይም ትምህርታቸው የሚያቋረጡት ሴቶች ነው የሚሆኑት ማለት ነው። በሶስተኛ ደረጃ ላይ ደግሞ በዚህ ሆስፒታሉ በረዥም ጊዜ አልጋ ይዘው የሚቆዩ ሰዎች ወደ ቤታቸው የሚሄዱ ቆዩ አዳዲስ ታካሚዎችን ሆስፒታሎች መቀበል ይችላሉ። የዚህ የቤት ለቤት አገልግሎትና እርዳታ ተጠቃሚዎች የነቢያትን ሀሳብ ይጋራሉ። ሮዛ ብታያ ሮቦት ሳል ውስጥ ማብራውን ነበሩ። ከዛም በኋላ ግን አያቴ ሁሉም ቤትም ባለችበት ሰዓት እቤት ውስጥ ኦክሲጅን ከነሱ ፕሮቫይድ ተደርጎ ቤት ውስጥ ኦክሲጅን ነበረች። ቴራፒ ያሰሯታል። ገላኗ ጠብ ካለባቸው ስኪን ኬር ያደርጋሉ። ዋ ሀት ቤቷ ሳምባት ተነፋፈሷ ምናምን ቼክ እየተደረገ ይንከባከቡ። እኔ ለምሳሌ ስራ ነኝ እቤት ውስጥ ስራ ምናምን መቅረት እንዳይኖርብን አድርገውና ሁላችንም ወደ ስራችን መሄድ እንችላለን። ብቻ ሀሳባችንን ጥለንም ግን እንቀሳቀስ አድርጎናል። ሌላኛው የአገልግሎት ተጠቃሚ አቶ ወርቁ ተፈራ ስለ አገልግሎቱ ያላቸውን አስተያየት እንዲያስቀምጠውታል። በአንድ ወቅት እናታችን ታማ የግድ ቤት መዋል ስለነበረባት ከሚያስፈልገው ሁኔታ በቀን አገልግሎት ትንትፍራ ውስ ስትሰጠን ነበረ። በዚህም ጊዜ መቼም ፕሮፌሽናል ነርሶች ናቸው የተመደቡት በሆኑ ከሁሉ በበለጠ ደስ ያለኝ በሙያቸው የተካኑ ከመሆናቸውን ባሻገር በሰብዓዊነታቸውና ከእናታችን ጋር እንደሚያሳይተው አምስት ወር ያህል አገልግሎት ሰጥተናል። ነቢያት የቤት ለቤት ድጋፉ ጥሩ ተቀባይነት ቢኖረውም በስራ ላይ ግን አንዳንድ ተግዳሮቶች እንደሚያጋጥሟቸው ትናገራለች። በተለይ የመንግስት ሆስፒታሎች ላይ የሚኖረን ቻሌንጅ የቤት ለቤት ጤና እንክብካቤ አገልግሎት ከዛ እንመጣ ነው ሲባል ሀብታም ትልሆኑ ነው ነርስ የቀጠሩት ያላቸው ናቸው መክፈል ይችላሉ። ስለዚህ ወደ ግል ሆስፒታሎች ይዛችኋቸው ሄዱ ይህ የምንባልባቸው ጊዜያቶች አሉ ስራል ወደዛ ለመውሰድ ትልቅ ቻለንጅ አለ። ሪፈራል ሊንኬጅ ጥሩ ቢሆን ሪፈር ለማድረግ እኛን ፈቃድ የሰጠን የመድኃኒትና ምግብ ቁጥጥር ባለስልጣን ነው እና ሪፈር የሚደረግ ህመምተኛ ሲኖረን ሪፈራል ክሊፑን ከዛ ሄደን እንድናመጣ ይነግሮናል። አሁን አንድ መምተኛ ይዘሽ

በመጨረሻም ነቢያት በአራት ሰው ብቻ የተጀመረው ሮቦት የቤት ለቤት የጤና ድጋፍ በአሁኑ ሰዓት ሰፍቶ ለ64 የጤና ባለሙያዎች የስራ እድል መክፈቱን ገልጻ በቀጣይም ድርጅታቸው አዲስ አበባ ላይ ብቻ ከመወሰን ይልቅ ወደ ክልል ከተሞች በመሄድ የቤት ለቤት የጤና ድጋፉን ለክልል ሕሙማን ለመስጠት በእቅድ ላይ ነው ብላለች ኤደን ገረመውን እናመሰግናለን። እንዲሁም ነቢያት ደመቀን እንግዳዋን ነቢያት ደመቀንም እንዲሁ እናመሰግናለን። አድማጮች፣ አሁን የፕሮግራም ማሳሰቢያ። የፈጠራ ወሬ ወይም ፌክ ኒውስ አንባቢን ወይም አድማጭን ለማታለል ወይም ትክክለኛ መረጃ እንዳያገኝ ሆን ተብሎ የሚሰራጭ አሳሳችና የሐሰት ዜና ነው። የፈጠራ ወሬ በተለይ አሁን አሁን ብዙ አድማጭና አንባቢ ከሚታወቁ የዜና ማሰራጫ ጣቢያዎች ይልቅ ከተለያዩ ማኅበራዊ መገናኛ ዜና በሚፈለግበትና ሐሳብ በሚንሸራሸርበት ዘመን አደጋው ከፍተኛ ሆነዋል። የፈጠራ ወሬ በማኅበረሰብ ውስጥ መተማመንን ያሳጣል፣ መንግስትን ከሕዝብ፣ ሕዝብን ከሕዝብ ያጋጫል። በፈጠራ ወሬ ወይም ፌክ ኒውስ ስርጭት ላይ ጥናት ያደረጉ ማርከሻውንም የሚመክሩ ባለሙያ ለጥያቄው መልስ ፕሮግራም ላይ ጋብዘናል። እንግዳችን አቶ ዳኛቸው ተሾመ የመረጃ ቴክኖሎጂ ባለሙያ ናቸው። ጥያቄዎቻችሁን በመላክ እንድትሳተፉ እንጋብዛለን። ጥያቄዎቻችሁን በተለያዩ መልኮች መላክ ትችላላችሁ። በኢሜይል ሆን አት ቪኦኤ ኒውስ ዳት ካም ላይ ላኩልን ወይም በስልክ 2022059942 የውስጥ መስመር 14 ላይ ደውላችሁ ማኖርም ትችላላችሁ። በፌስቡክ የሆነ እንደሆነ አት ቪኦኤ አምሃሪክ ላይ ታሰፍሩታላችሁ። የስልክ ቁጥራችሁን ካሳወቃችሁን ደግሞ ፕሮግራሙ ሲቀረጽ ደውለን ከምላሹ ጋር በቀጥታ እናገናኛችኋለን። አሁን ጥያቄዎቻችሁን በቀጥታ ለመጠየቅ ለምትሹ አድማጮቻችን በዋሽንግተን የሰዓት አቆጣጠር ከጠዋቱ አራት ሰዓት ከአርባ አምስት እስከ 5 ሰዓት ከ45 በኢትዮጵያ የሰዓት አቆጣጠር ከ10 ሰዓት ከ45 እስከ 11 ሰዓት ከ45 ባለው ጊዜ ተዘጋጅታችሁ ጠብቁል። ለጥያቄው መልስ ቆንጅት፣ ጥቂት ደቂቃዎች ቀርተውናል። ቅድም የዝግጅት መጣበብ ሙሉ ሙዚቃዋን አላሰማንምና ለስንብት ይህን የሚጫወተውን ዜማን ጋብዝ እነካስ እያለ ነው። ምን እንደሆነ መገመት ምትችያለሽ? አልቻልኩም። እስከ እኔ ሀሳብ እኔ ሀሳብ ነው። ግርማ ነጋሽ ግርማ ነጋሽ ች ለምሽቱ የያዝነውን በዚሁ አበቃን። ያስተናገድናችሁ አሉላ ከበደና ቆንጅታየንን ፕሮግራማችንን ያቀናበረው ብርሃን ኃይሉ ነው። መሐንዲሷ ዘይነብ ከዋና አዘጋጇ ትዝታ በላቸውና ከሌሎችን ባልደረቦቻችን ጋር በዚሁ እንሰናበታለን Yeah,